ካሜሩን ውስጥ ባሳለፍነው ሳምንት ስራ የማቆም አድማ በመቱ ጠበቆችና በፖሊስ ኃይል መካከል ግጭት የቀላቀለ ፍጥጫ እንደነበር ተዘግቧል። ካሜሩን ሁለት የሥራ ቋንቋዎች አሏት፤ እንግሊዝኛና ፈረንሳይኛ። ይሁን እንጂ በእንግሊዝኛ ተናጋሪው የሀገሪቱ ክፍል የሚገኙ ከአንድ ሺህ የሚበልጡ ጠበቆች በፍትሕ ስርዓቱ ውስጥ ፈረንሳይኛ ከአግባብ ውጭ ሥራ ላይ የዋለ በመሆኑ መንግሥት አንድ መፍትሔ እስኪያመጣ አንሠራም በማለት አድማ መጥተዋል። ከካሜሩን በሜንዳ ከተማ ሞኬ ኤድዊን ኬንዜካ ያጠናቀረው ዘገባ አለ። አሉላ ከበደ ያቀርበዋል። እንግሊዝኛ ተናጋሪ የሆኑ ካሜሮናዊያን ጠበቆች የሰሜን ምዕራባዊ ካሜሮን የባሜንዳ ከተማ በሰላማዊ መንገድ ተቃውሟቸውን በመቅረጽ ላይ የነበሩ ሰልፈኞችን ለመበተን ፖሊስ አስለቃሽ ጋዝ መርጨቱን በመቃወም ነው የተቹት። የሕግ ጠበቃው ሃርመኒ ቦጋዳ ከተቃዋሚዎች ከተቃውሞ አስተባባሪዎች አንዱ ናቸው። ፈረንሳይኛ ቋንቋ ብቻ ተናጋሪ የሆኑ ዳኞች እንግሊዝኛ ብቻ ከሚነገርባቸው የካሜሮን ግዛቶች ወደ ሌላ አካባቢዎች መዛወር አለባቸው ባይ ናቸው። ዳኛ፣ ተከላካይና ከሳሽ ጠበቆች መግባባት በማይችሉበት ትክክለኛውን ፍትህ እውን ማድረግ አይቻልም ሲሉም ያስረዳሉ። እኛ ጨዋና ሰላማዊ ሰዎች ነን። ሁከት መፍጠር መፈለግ አይደለም። ሕጉ እየተሸረሸረ መሆኑን ለመንግሥት አቤቱታ ካቀረብን በኋላ ሥራ የማቆም አድማ ከመታን አንድ ወር አልፎናል። የካሜሮን መንግሥት በበኩሉ ዜጎች ለተለያዩ የሕዝብ አገልግሎት ኃላፊነቶች በሚመደቡበት ወቅት በሚናገሩት ቋንቋ ምንነት ሳቢያ ሊገልሉ አይገባም ሲል ይከራከራል። ከአምስቱ ካሜሮናዊ አንዱ እንግሊዝኛ ተናጋሪ ነው። ለዚህም መነሻው የደቡብና ሰሜን ምዕራባዊ ካሜሮን ግዛቶች በብሪታንያ ቅኝ አገዛዝ ስር መተዳደራቸው ነው። ካሜሮን የፈረንሳይኛውን የፍትሐ ብሔር ህግና የእንግሊዝን የወንጀለኛ መቅጫ ህጎች መሠረት ያደረጉ ሁለት የህግ ሥርዓቶችን ተግባር ላይ አውላለች። አብዛኛው እንግሊዝኛ ተናጋሪ ጠበቆች ፈረንሳይኛም በተጨማሪ ይናገሩ እንጂ የሚበዙት ፈረንሳይኛ ተናጋሪዎች ግን በአንጻሩ እንግሊዝኛ ተናጋሪ አይደሉም። ሆኖም በተቃውሞ እየተሳተፉ ያሉ ጠበቆች አዲስ ወጣ የሚባለውን በፈረንሳይኛ ቋንቋ የተደነገገ የአካባቢ ህግ ሚዛኑን እየቀየረ ነው ይላሉ። ውሉ የንግድና የመዋለ ንዋይ ፍሰትን ለማበረታታት በካሜሩንና በሌሎች 16 ፈረንሳይኛ ተናጋሪ አፍሪቃ ሀገሮች ከሁለት አስርተ ዓመታት በፊት የተፈረመ መሆኑም ይነግራል። መንግስት አንድ ኮሚሽን ይህንን ህግ ወደሚመለከት ወደ እንግሊዝኛ በመተርጎም ላይ እንደሚገኝ ተናግረዋል። የመንግስት መገናኛ ብዙሀንም ባለሥልጣናት በአድማው የሚሳተፉ ጠበቆችን ለማግባባት እየሞከሩ መሆኑን ዘግበዋል። የአገሪቱ ህገ መንግስት ካሜሮን ሁለቱንም ቋንቋዎች እኩል በስራ ላይ እንደታወል ይደነግጋል። በገቢር ሲታይ ግን ብዙ ኦፊሴላዊ የአገሪቱ ሰነዶች በፈረንሳይኛ ብቻ የተጻፉ ናቸው። እንግሊዝኛ ተናጋሪ መምህራን ደግሞ ከአርብ ጀምሮ አድማ ሊመቱ ወስነዋል።